በቀዳሚው የውይይት መድረክ ዝግጅታችን ከዶክተር ፍጹም አቻሜልህና ደራሲ ገለታው ዘለቀ ጋር የመነጋገሪያ አጀንዳዎቻችን የነበሩት የኢትዮጵያን 2015 አንኳር ማህበራዊ፣ ፖለቲካዊ፣ ምጣኔ ሀብታዊ ጉዳዮች ነበሩ። በተከታዩ ክፍል የኢትዮጵያን የብሪክስ ቡድን አባል የመሆን ፋይዳዎች ከማንሳታችን በፊት ደራሲ ገለታው ዘለቀ የማህበራዊና ምጣኔ ሀብታዊ የሁለት ሺህ አስራ አምስት ምልሰታዊ ምልከታ እንዲህ ነው። እናመሰግናለሁ። ከሰው እንደገና በተለይ በዚህ በማህበራዊ ዘርፍ የሃይማኖት ተቋማትን የባህል ተቋማትን በተለይና የትምህርት ተቋማትን እነዚህ ማህበራዊ ዘርፍ ከሚባሉት ውስጥ ብናይ በታሪክ ያልተመዘገቡ ክስተቶች የታዩባቸው ናቸው። ለምሳሌ በሃይማኖት ተቋማትን ብንመለከት ኦርቶዶክስ በእንደው አምልኮ ከጀመረች ቤተ ክርስቲያናቷ ከተቋቋመች ጀምሮ በህይወት ዘመኗ አይታ የማታውቀው የሲኖዶስ አለመረጋጋት የተከሰተበት ጊዜ ነው። እንደምታውቁት ቤተክርስቲያን ማቅ የለበሰችበት እና ብዙ የኦርቶዶክስ አማኞች ያነቡበት፣ ያለቀሱበት በጣም መራራ ጊዜ ነው። ከፍተኛ ከፍተኛ ችግር የተፈጠረበት ነው። ደብረ ኤልያስ ውስጥ የምታውቁት አንድ መነኩሴ ብቻ ተረፈ ተብሎ የተመዘገበበት ነው። የእስልምና ተቋማትም እንደዚሁ በጣም ሼክ ያደረጉበት መጅሊሱ ከፍተኛ ችግር የደረሰበት ነው እና በሃይማኖት ተቋማት ላይ የደረሰው ችግር በታሪክ ያልተመዘገበ ነው። ይሄ በ2015 የታየው የሃይማኖት ተቋማት ችግር በባህል በጣም የሚገርመው እንግዲህ የኢትዮጵያ መንግስት ኢንስትሩሜንታሊስት ነው የሚባለው ይሄ ባህልን ማህበራዊ ጉዳዮችን ለፖለቲካ መሳሪያ አድርጎ የሚጠቀም ማለት ነው እና ያ ባህርያት ስላሉት ነው ሃይማኖት ላይ እንደዚህ አይነት ችግር የተፈጠረው። ባህሉም አካባቢ ስናይ እነዚህ ሆሊደይ ኦብዘርቬሽንስ የምንላቸው ለምሳሌ እንደ ኢረቻ ሲከበር፣ መስቀል ሲከበር፣ ጥምቀት ሲከበር ሰው ሃይማኖታዊ ትውፊቱን ጠብቆ በነፃነት ያመለከበት ጊዜ አይደለም፣ እያማረረ ያከበርበት ጊዜ ነው። ከባድ ኪሳራዎች የተመዘገቡበት ነው። በትምህርቱ እንደው ብዙ ነገር የሚነሳ አለ፣ ግን በትምህርቱ ዘር በጣም ደግሞ ብዙ የደነገጥንበት ነው። ሁላችንም እንደምታውቁት ከፍተኛ ትምህርት ተቋም አክሰስ እንግዲህ፣ መቼም በአንደኛ ደረጃ፣ በሁለተኛ ደረጃ የትምህርት ሚኒስቴር ትልቁ ግቡ የኢትዮጵያውያን ታክስ እየከፈሉ ይሄንን ተቋም ያቋቋሙት አክሰስ እንዲያሰፋ ነው። ግን በታሪካችን እንግዲህ ያልታየ ነው። ይሄኛውም ሶስት ነጥብ ሁለት ነበር በአምናው ጊዜ ለከፍተኛ ትምህርት ተቋም እንዲያልፉ የተደረገው ሌላው እንግዲህ ተማሪ ወድቋል። አሁን ደግሞ ወዲያው ተደረበበት እና ወደ አንድ ሲደመር ወደ አንድ ነጥብ አምስት ሚሊየን ተማሪ እንግዲህ ዩኒቨርሲቲ እንዳይገባ ተደርጓል። ከዚህ የተነሳ ይሄ ኃይል የሀገሪቱ ትልቅ ማህበራዊ ችግር ሆኖ ተደቅኖ ያለበት ሁኔታ ነው። በጤናው በኩል በቅርቡ አንዲት መጽሐፍ ጽፍ ያለሁኝ ፋኖስ እና ብርጭቆ የምትል እዛ ላይ የተጠቀስኩት ነው። አንድ ሐኪም ሲነግረኝ ኢትዮጵያ ያላት አንድ የጨረር መሳሪያ እንግዲህ ኢትዮጵያን የሚያክል ትልቅ ሀገር ለብዙ ነገር ብዙ ወጪ እያወጣን ግን የሕክምና ተቋሞቻችን ካንሰር ለማከም እንኳን አንድ ጨረር ብቻ ያለባት ምድር ናት። እና ውስጡ ጓዳው የጤና ተቋሞቻችንን ብንመለከት በጣም የሚያሳፍር ነው። እና በእንደዚህ አይነት ሐኪሞች እያለቀሱ ስራ ያጡበት ጊዜ ነው። እና በአጠቃላይ እኔ ይህ እንደዚህ ግዙፍ የሆኑ ችግሮችን ነው በየዘርፉ ያየ ነው። የኢትዮጵያ ችግር በጣም የከፋው በአንድ አቅጣጫ የመጣ አይደለም። አሁን አንዳንድ ሀገሮች የሚቸገሩት ወይ የኢኮኖሚ ችግር ነው የሚገጥማቸው ወይ የኢንፍሌሽን የሆነ ነገር ይገጥማቸዋል፣ ጋዝ ይጨምራል፣ ወይ ደግሞ በፖለቲካዊ የሆነ ነገር ይገጥማቸዋል። እኛ ጋር ዘርፍ በብዙ ነው፣ ሁሉም አቅጣጫ ነው እና በተለይ በማህበራዊ ጉዳይ ላይ የተመዘገበው እጅግ በጣም አሳሳቢ ሆኖ ነው ይሄን የታዘብኩት ከሳሁን ዶክተር ፍጹም ኢትዮጵያ የብሪክስ አባል አገር ሆናለች። አሁን በተጨመሩት ስድስት ሀገራት አንዱ ኢትዮጵያ የብሪክስ አካል አባል መሆን በእርግጥ ከጁላይ አንድ ጀምሮ ፋይዳው ምንድን ነው? እዛ ውስጥ መግባቷ ለኢትዮጵያ የወደፊት የመጣኔ ሀብት እድገት ምን አይነት ሁነኛ የሆነ ድጋፍ ሊቸር ይችላል? ይላሉ ብሪክስ ስድስት ድርጅት ነው የራሱ የሆነ ብዙ አላማዎች አሉትና ይሄ ከሁለተኛ ዓለም ጦርነት በኋላ እነዚህ ብረንቱድንስሽን የተባሉ ሁለቱን የዓለም ባንክ እና የዓለም ገንዘብ ድርጅት ማለት ለመተካት በነሱ የተጫነውን የኢኮኖሚ አንድ ወጥ የሆነ በምዕራባውያን የሚመራውን የኢኮኖሚ መዋቅር ለመተካት፣ ብሎም ደግሞ ወደፊት ከቻሌ ራሱን የመለዋወጫ ከረንሲ ለመፍጠር ተብሎ የተቋቋመ ድርጅት ነው። ሀይለኛ ሀይለኛ ሀገሮች በውስጡ አሉበት። እነ ራሻ አሉ፣ እነ ቻይና፣ እነ ብራዚል እና ደቡብ አፍሪካ አሉበት። ግን ኢትዮጵያ የዚህ አባል መሆኗ ኢትዮጵያ በታሪኳ በታሪኳ ሁሌም ገለልተኛ አቋም ይዛ የኖረች አገር ነበረች ለብዙ አመታት እና ከነዚህ ጎራ መሆኗ ለኢትዮጵያ ይሄን የተባለ ጉዳት የሚያመጣ አይመስለኝም። ግን ምንድን ነው የሚያመጣው ጥቅም የሚለውን ገና ገና አላየነውም። ኢትዮጵያ አሁን ብዙ ጊዜም የምትጫወተው የነበረው እንግዲህ በአሁኑ ሰዓት ከቻይና ብዙ ብድርና እርዳታ የኢንፍራስትራክቸር ኢንቨስትመንት እያገኘች ነው። ከራሻም ጋር የሁለትዮሽ ውል ፓውላ እየተንቀሳቀሰች ነው። ግን ኢትዮጵያ ራሷን መመገብ የማትችል ሀገር ስለሆነች ራሷን መመገብ ለመመገብ ከምዕራባውያን መጽዋትነት ራሷን እስካላወጣች ድረስ የብሪክስ አባል ሆነች አልሆነች ኢትዮጵያ ይሄን የተባለ መርታ ድርጅትን በመቀላቀል ልታመጣ አትችልም። ኢትዮጵያ ደግሞ ለራሷ መርታ የምታመጣው ራሷ ጠንክራ ቤቷን አዝልታ፣ የፖለቲካ ሁኔታዋን አዝልታ ይህን የመሰለ ብዙ ሪሶርስ ያለውን ሀገር የእርሻ መሬት የማዕድን ውሃ ያለውን ሀገር አስተዳደሯን አስተካክላ ያላትን ሪሶርስ የሰውም የተፈጥሮ ሪሶርስ ተጠቅማ ራሷን ካሳደገች የፈለገችው አባል ብትሆን ተለማምጣ ሳይሆን ኔጎሼት አድርጋ ተጠቃሚ ትሆናለች። ኢትዮጵያ ከቻይናም ራሻም ብራዚልም የምትማረው ነገር ይኖራል። ዋና ቁም ነገሩ ግን አንድ ሀገር ራሱን ችሎ ጠንካራ አካል ሲሆን ነው እዛ የሚገባበት ድርጅት ውስጥ ጠንካራ ተሳታፊ ሆነው ለራሱ የሚቻለውን ጥቅም የሚያመጣው ኦፍኮርስ የኢኮኖሚ ኮኦፕሬሽን ሊያመጣ የሚችል ድርጅት ነው። እነዚህም ሀገሮች ኢትዮጵያን ሊፈልጓት ይችላሉ። ግን ዋናው ኢትዮጵያ የትኛው ድርጅት ውስጥ ገብታ ጠቀም ታገኛለች ሳይሆን፣ መታሰብ ያለበት እንደ መንግሥት ኢትዮጵያ ራሷን ችላ ራሷ የኢኮኖሚ ፓወር ሃውስ የምትሆንበትን መንገድ መፈለግ ከኢኮኖሚ ጥገኝነት ከስንዴ ለማኝነት አውጥታ ራሷን መቻል የምትችልበትን መንገድ መቀየስ እና ያንን መተግበር ነው ኢትዮጵያ ያለባት፣ እንጂ የድርጅት ውስጥ ገብታ የምታመጣው ብዙ ለውጥም አይኖርም። በተለይ እንደዚህ አይነት አዲስ ድርጅት ማለት ነው። ዌስተርኖችን አንገር እዛ ገብቻለው እና እንደወጣ ከፈለጋቸው የኔን አርጉልኝ የሚል አይነት ጨዋታ ልትጫወት ትችል ይሆናል ግን ያ አደለም። አገሬን የማስተዳደር ወደ ሰው ፕራንዳዩ ማለት አቶ ገለታ ውስ በምን መልኩ ያዩታል? በተለይ ብሪክስ በኢኮኖሚውም ዘርፍ ብቻ ሳይሆን የዓለምን የፖለቲካ አሰላለፍ ወይም ኦርደር ከመቀየር አኳያ ብርቱ አሚና ሊኖረው እንደሚችል ይጠበቃል። ከአርባ ሀገሮች ውስጥ ነው ኢትዮጵያ ጨምሮ ሌሎች ስድስት ሀገራት አንድ ላይ እዚህ ውስጥ የተካተቱት እና ይሄ በተለይ ከኢትዮጵያ አኳያ ምንን ያመላከታል? ኢትዮጵያን ዓለም አቀፍ ግንኙነት ኢንተርናሽናል ሪሌሽንስ እድገት ያሳየ ነው ወይስ በብሪክስ በኩል ኢትዮጵያ በጣም ስትራቴጂክ የሆነች አገር ስለሆነች በተለይ በአፍሪካና በምስራቅ አፍሪካ ውስጥ ያንን ከራሳቸው ጥቅም አኳያ አጉልተው በማየት እና በመረዳት ከዚህ አኳያ ለኢትዮጵያ ይሁንታ የተሰጠበት አጋጣሚ ነው ማለት ይቻላል። ፋይዳውስ ምን ይሆናል? የብሪክስ አባል መሆን ምንድን ነው? የኢትዮጵያ መንግስት ባለፉት አመታት ብዙ ያስመዘገበው የዲፕሎማሲ ድሎች የሉም። በዚህ በጣም ይወቀሳል። ኤምባሲዎች ሳይቀር ዘጋለሁ ያለ መንግስት ነው እና ብዙ የተሳካለት ነገር አልነበረም። አሁን ወደ ብሪክስ ሲገባ ብሪክስ ሲቀበለው ይህንን በጣም ፖለቲሳይዝ ሲያደርገው ነው የምናየው። በጣም እንደ አንድ ትልቅ ድል ተደርጎ ነው የታየው። በመሰረቱ መቼም አንድ ስብስብ ውስጥ መግባት ጥሩ ነው። ፕላትፎርሙ በራሱ መጥፎ ነው ማለት አይቻልም። ጥሩ ጎኖች ይኖሩታል። በዛ ፕላትፎርም ውስጥ መጠቀም መንሸራሸር ከተቻለ ያንን ፕላትፎርም በደንብ የሚያስጠቅመን ዘዴዎች ካሉ የሚሰጥ ኦፖርቹኒቲ ይኖራል በራሱ ከዛ ባሻገር ግን አሁን ብሪክስ ውስጥ ከመግባታችን በፊት እንደ አንድ ኔሽን እንዲህ አይነት ውሳኔ መንግስት ሲወስን ይሄ ጉዳይ ውይይት መደረግ ነበረበት ብዬ አምናለሁ። ከሰው አሁን ለምሳሌ ወደ ውይይት መቅረብ የሌለበትን በአደባባይ ውይይት ማድረግ አለብን ይላሉ። ለምሳሌ አሁን አልገባም፣ ወደዛ መስመሩን አልሰጥም። የዚህ አባይን ጉዳይ መወያያ መሆን አለበት ተወያዩበት፣ ተብሏል። አሁን ይሄ ውይይት አያስፈልገውም ማስፈጸም ዲፕሎማሲ ስራ ሰርቶ ሀገሪቱን ወደ የወደብ ባለቤት ማድረግ ነው እንጂ ውይይት የሚያስፈልገው አ የታወቀ ነው። ይሄኛው ግን አዲስ ጉዳይ ነው። ብሪክስ እና ተወያይቶ ምሁራን አውጥተው አውርደው እንዲህ አይነት ውሳኔ መወሰን ሲገባ መንግስት ድብቅ አድርጎ ድንገት ነው የተነገረው። ኢትዮጵያ እንደዚያ አስገባች እና ወዲያው ደግሞ ተቀበሏ ተባለ። አንዱ ችግር ያ ነው። ከዛ ባሻገር ግን አሁን ብሪክስ ውስጥ መግባታችን እስቲ በፖለቲካ ጉዳይ ለምሳሌ ከመልካም አስተዳደር ጋር ተያይዞ ከዴሞክራሲ ስርዓት ግንባታ ጋር ተያይዞ ኢትዮጵያን ያግዛታሉ። አሁን ትልቁ ችግሯ ያ ነው። ኢትዮጵያ ውስጥ ያለው ትልቅ ችግር የመልካም አስተዳደር ችግር፣ የዴሞክራሲ ስርዓት ግንባታ ችግር፣ ተቋማት ግንባታ ችግር ነው እና ለዚህ ያግዛሉ። ብሪክስ እዛ ውስጥ ያሉ ሀገሮች ይሄንን ያበረታታሉ ወይ፣ እንደ ተቋም ደግሞ ይሄ ብሪክስ ስብስብ ውስጥ ይሄንን ያበረታታሉ የሚለውን ስናይ አሁን በዚህ ረገድ ኢትዮጵያን የሚያግዛት ነገር ሆኗት አናየም። በኢኮኖሚ ጉዳይ ስናይ እስካሁን ድረስ ብሪክስ ከተቋቋመ ጀምሮ ብድር አስር ሳንቲም ሰጥቶ አያውቅም። ይህን ያህል ግዙፍ የሆነ የዓለምን ኢኮኖሚ የሚያናጋ አይደለም። ገና ዶክተር ፍጹም እንዳለ ወደፊት የሚፈተሽ ነው። ገና ወደፊት የሚታይ ነው። ግን አሁን ባለበት ሁኔታ ለኢትዮጵያ ይህን ያህል ችግር ፈቺ ሆኖ የሚታይበት በኢኮኖሚው ዘርፍ አልታየኝም። እኔ ሌሎች በማህበራዊ ጉዳይ እንግዲህ ከሀገሮች ጋር በምናደርገው ለምሳሌ ከቻይና ጋር የሚኖረን ግንኙነት በጣም ወሳኝ ነው። በብዙ ነገር ከቻይና ጋር አብሮ መስራት እንዳለብን አምናለሁኝ። በትምህርት፣ በኢንፍራስትራክቸር፣ በሌሎች የልማት ጉዳዮች ብዙ ትስስር መፍጠር እንዳለብን፣ ከህንድም ጋር ከሌሎች ሀገሮች እዛ ውስጥ ካሉ ጋር መስራት እንዳለብን አምናለሁኝ ግን ስብስቡ እንደ ስብስብ ይህን ያህል በኢትዮጵያ ወቅታዊ ችግሮች ላይ በተለይ ሊያግዝ የሚችል ተደርጎ መንግስት የሚያራግበው ትክክል አይደለም ለማለት ነው። ዞሮ ዞሮ ወደፊት በተግባር የሚታዩትን እናያለን። ነገር ግን አሁን ባለበት ሁኔታ በዚህ ባለበት ሁኔታ ይሄን ያህል በዓለም ፖለቲካም ላይ የሚያመጣው ተጽዕኖ ይሄ ነው የሚባል ሆኖ አላይ መን ፊውቸሩም በተለይ ደግሞ አንድን እንደው የዚህ ምዕራቡን የደቡቡ የሚሉትን እሱን ለመበቀል የተነሳ ከሆነ ጠላፊ ይበዛዋል። እንደዚህ አይነት ቪዥን ይዞ መነሳት ወደፊት ዶላርን ዶጋመድ አደርገዋለሁ የሚል ነገር ሲነሳ የዛ ደግሞ ተቃዋሚ ኃይል ደግሞ ያንን ያጠፋ ነገር ይዛል ያዘጋጃል እና መነሻው ራሱ ቪዥኑ ጥሩ መንፈስ አላይበትም፣ ጥሩ ስሜት አላይበትም እና ይሄ ስብስብ ውስጥ ስለዚህ ነው ቀደም ገሪት ወደዚህ ውስጥ እንደው ድንገት ወስዶ ንክር ሳይሆን ምሁራን እንዲወያዩበት፣ እንደያሽ ሃሳቡ እንዲታሽ ተደርጎ መግባት ወይ አለመግባት መወሰን ሲገባው ዝም ብሎ ዶክተር አብይ ቀጭን ትእዛዝ ብቻ ነው እንደትገባ የተደረገው። እና በአጠቃላይ ይህን ያህል መንግስት ያራገበውን ያህል እንደው የቴሌቪዥኑ እኮ ጀርባ ሁሉ ብሪክስ ገብተናል፣ እሱም ፕራይም ሚኒስትሩም ሲናገር እንኳን ደስ ያላችሁ ኢትዮጵያውያን ሲል እኮ ህዝቡን ግራ ተጋባ። ምንድን ነው ብሪክስ የሚባለው ከችግር ሊያወጣል ነው ወይ አሁን እንደገባን? እያለ የሚናገር ሰው ብዙ ሰው አይ ነበር። እና ያ እውነተኛ አደለም። የፖለቲሳይዝ የማድረግ ነገር ይሄ ከሚገባው በላይ የማጮህ ያለብህ መንግስት የደረሰበትን የዲፕሎማሲ ኪሳራ ልክ እንደ መወጫ ይህን አንድ ትልቅ ሰክሰስ ለማቅረብ የሞክርበት ነው፣ እና አጠቃላይ የማየው ሳሳሁን ይህን ያህል አሁን ባለው ሁኔታ ጠቃሚ ነው ብዬ አላም። ከዶክተር ፍጹም አቻሜልህና ደራሲ ገለታው ዘለቅ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍላችን የብሔራዊ ምክክር ኮሚሽን ሚናና የ2016 አቅጣጫ አመላካች ፍኖተ ካርታዊ ምክረ ሀሳቦቻቸውን ያጋራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።